በደቡብ አፍሪካ ዛሬ መስከረም 28 ሊጀመር ቀን ተቆርጦለት የነበረው የኢትዮጵያ መንግስትና የህወሀት የሰላም ውይይት በሎጂስቲክስ ምክንያት መራዘሙን የዲፕሎማቲክ ምንጮች ገልጸዋል ሲል ሮይተርስ ትናንት መዘገቡ ይታወቃል። ይህ ዘገባ በተሰማበት በትናንትናው እለት ለውይይቱ ሲባል ከተቋቋመው ከፍተኛ ቡድን ሶስት አባላት መካከል አንዱ የሆኑት የቀድሞው የኬንያ ፕሬዚደንት ኡሁሩ ኬንያታ በውይይቱ ላይ መገኘት እንደማይችሉ አስታውቀዋል። ኬንያታ ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ውይይቱ ሊጀመር አንድ ቀን ሲቀረው ትናንት መስከረም 27 በጻፉት ደብዳቤ በአፍሪካ ህብረት አዘጋጅነት በደ ደቡብ አፍሪካ ሊካሄድ ለመስከረም 28 በተቀጠረው የሰላም ውይይት ላይ መገኘት አልችልም ብለዋል። ለዚህም በምክንያትነት ያቀረቡት ውይይቱ የሚደረግበት ጊዜ በተመሳሳይ ቀን ካለብኝ ሌላ መርሃ ግብር ጋር ይጋጭብኛል የሚል ነው። ኬንያታ በዚሁ ደብዳቤያቸው ለውይይቱ ሌላ ቀን እስኪወሰን ድረስ ህብረቱ ስለ ሰላም ንግግሩ ቅርጽ፣ አካሄድና አወያዮች መከተል ስላለባቸው ደንቦች ዝርዝር ማብራሪያ እንዲሰጣቸውም ጠይቀዋል። አክለውም ያለምንም ቅድመ ሁኔታ በአስቸኳይ የተኩስ አቁም ማድረግ ከንግ ግሩ እጅግ አጣዳፊ አጀንዳዎች ቀዳሚው እንደሚሆን ተስፋ አድርጋለሁ ብለዋል። የውይይቱ ዋና መሪ የሆኑት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይና የቀድሞው የናይጄሪያ ፕሬዚደንት ኦሎሴጉን ኦባሳንጆ እንዲሁም ከኬንያታ በተጨማሪ በረዳትነት ውይይቱን የሚመሩት የቀድሞዋ የደቡብ አፍሪካ ምክትል ፕሬዚደንት ዶክተር ፉሙዝ ሌምላምቦ ንጉካ እስካሁን በጉዳዩ ላይ የሰጡት አስተያየት የለም።